ኢትዮጵያ ውስጥ የአስረኛና የአስራ ሁለተኛ ክፍል ተማሪዎች ፈተና በሚወስዱበት ጊዜ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ውስጥ የሶማሌ ክልል ልዩ ኃይል ያደርሰዋል በሚባል ጥቃት ምክንያት ብዙ ትምህርት ቤቶች መዘጋታቸውንና የብዙ ሺህ ተማሪዎች የትምህርት ሂደት መስተጓጎሉን የአካባቢው ነዋሪዎችና ባለስልጣናት ለአሜሪካ ድምፅ ተናግረዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያጠናቀረው ዘገባ አለ፣ ሶሎሞን አባተ ያቀርበዋል። በቦረና ዞን የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ የሶማሌ ክልል ልዩ ኃይል እያደረሰ ነው ባሉት ተከታታይ ጥቃት ምክንያት በዚህ ዓመት ከአራት ሺህ በላይ ተማሪዎች የትምህርት ዕድል መጨናገፉን ለቪኦኤ አፋን ኦሮሞ ዝግጅት ክፍል ገልጸዋል። በተጨማሪም ከተማይቱ የግጭቶች ስፍራ እንድትሆን ሁኔታዎች በማስገደዳቸው መሰረታዊ ልማትም ተስተጓጉሎባታል ብለዋል። ከንቲባው አቶ አስቻለው ይህንኑ ጉዳይ ይዘው አዲስ አበባ ለሚገኙ የክልሉ ባለስልጣናት አቤቱታ አቅርበው ሲመለሱ ለቪኦኤ የአፋን ኦሮሞ ዝግጅት ክፍል ባልደረባ ሶራ ሀለኬ በሰጡት ቃል እንዲህ ብለዋል። የተዘጉ ትምህርት ቤቶች አሉ። ከተማይቱ ውስጥ የሚገኘው ከፍተኛ ሁለተኛ ደረጃ ትምህርት ቤት ተዘግቷል። የሞያሌ አንደኛ ደረጃ ትምህርት ቤት ተዘግቷል። አርባሌ ትምህርት ቤት፣ ሸዋባሬ ትምህርት ቤት፣ የማኢጎ ትምህርት ቤት ተዘግተዋል። ይሁን እንጂ በዚሁ ባልተረጋጋ ሁኔታ ውስጥ ከሚመለከተው አካል ጋር በመሆን የስምንተኛ የአስረኛና የአስራ ሁለተኛ ክፍሎች ተማሪዎች በአግባቡ ባይማሩም ፈተና ላይ እንዲቀመጡ እያደረግን ነው። በዚህ ዓመት ውስጥ አንድ ቀን ጋብ አንድ ቀን ጋል እያለ ግጭቶች በየወቅቱ እንደሚከሰቱና በተለይም ለሁለተኛ ጊዜ ተፈጸመብን ባሉት ጥቃት ሳቢያ ትምህርት ቤቶቹ ሙሉ በሙሉ መዘጋታቸውን የሞያሌ ከንቲባ አቶ አስቻለው ተናግረዋል። ሰው የተሰበሰበበት ቦታ ላይ ቦምብ እንደሚጣል መሳሪያ እንደሚተኮስ የገለጡት አቶ አስቻለው ቤተሰቦችና ተማሪዎችም ከተማይቱ ውስጥ በነጻነት ለመንቀሳቀስ መቸገራቸውን አመልክተዋል። ቱቃን ሳይጨምር የአካባቢው ነዋሪዎች የሚማሩት እዚህ ነው። የዝግጅትና ሁለተኛ ደረጃን ጨምሮ በኔ ግምት በአጠቃላይ ከአራት ሺህ በላይ የሚሆኑ ተማሪዎች ናቸው ትምህርታቸውን ያጡት። ሞያሌ ወደ ኬንያ መሻገሪያ በር ብትሆንም ትኩረት ማጣቷን ወይም በርሳቸው አባባል መረሳቷንና የልማትም ተጠቃሚ እንዳልሆነች በመግለጽ አቶ አስቻለው ብሶት አሰምተዋል። ከተማይቱን የሚያቋርጠው ዋና መንገድም ሰሞኑን በጣለ ከባድ ዝናብ በጎርፍ መወሰዱን ከንቲባው አመልክተው አካባቢው ላይ ሰፍሯል ያሉት የሶማሌ ክልል ልዩ ኃይል እንደሚፈጽመው በጠቆሙት ጥቃት ምክንያት መንገዱን ለመጠገንም ብዙ ጊዜ መውሰዱን አስረድተዋል። በሌላ በኩል ደግሞ ሶራ ያነጋገራቸው የሞያሌ ወረዳ አስተዳዳሪ አቶ በጋጃ ሞርጌ በግጭቶቹ ምክንያት በወረዳው ውስጥ ስድስት የሚሆኑ ትምህርት ቤቶች መዘጋታቸውን ገልጸዋል። ንግዳ ነው። እመት አሙማስ ጋፈቻ ጅሩ ቆን የህዝቡ ጥያቄ የህግ የበላይነት ይከበር፣ ህዝብ ላይ ቦምብ የሚወረውር አካል ይጠየቅ፣ ሰው የሚገድሉ የመከላከያ ሰራዊት አባላት ይጠየቁ፣ እንዲህ አይነት አድራጎት እንዲፈጸም ከጀርባ ሆኖ የሚገፋፋም ይጠየቅልን የሚል ነው። ይሄ የኛም ጥያቄ ነው። ተዋጊዎቹ እኛን ከዚህ ሀገር ማፈናቀል ነው የሚፈልጉት። ሙያሌ በደቡብ ኦሮሚያ ቦረና ዞን ውስጥ የምትገኝ ከተማ ስትሆን በወረዳው ውስጥ ከ362ሺህ በላይ ሰው እንደሚኖር አስተዳዳሪው ገልጸዋል። ሙያሌ ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በስተደቡብ በኢትዮጵያና በኬንያ ወሰን ላይ ትገኛለች።